ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችው በቀጥታ የሚተላለፍላችሁ እኔ ዛሬ ረቡዕ መስከረም 12 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሲድራክ ፍራንክሊን ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ሰሎሞን ክፍሌ ያሰማናል። እንደምን አምሽታችኋል። የቡርኪና ፋሶ ጊዜያዊው ፕሬዚዳንት ሚሼል ካፋንዶ መፈንቅለ መንግስት ባካሄዱ የክብር ዘቦቻቸው ከታሰሩ ልክ ከአንድ ሳምንት በኋላ ተለቀው ወደ ስልጣን መመለሳቸውን አስታውቀዋል። ካፋንዶ በዛሬው እለት ሲናገሩ መንግስት ተመልሷል፣ ከአሁኗ ደቂቃ ጀምሮ ስልጣኑን እንደገና ተረክቤያለሁ ብለዋል። ዛሬ ቀደም ሲል የሴኔጋል፣ የቶጎ የቤኒንና የናይጄሪያ መሪዎች በኡጋዱጉ የሸመገሉትን ድርድር ተከትሎ የክብር ዘብ አባላቱ ወደ ጦር ሰፈራቸው ለመመለስ ተስማምተዋል። የመፈንቅለ መንግስቱ መሪዎች በመቃወም ወደ ዋና ከተማዋ የገቡት የመንግስቱ ወታደሮችም ከመዲናዋ 50 ኪሎ ሜትር ርቀው ለመጠበቅ ተስማምተዋል። የመፈንቅለ መንግስቱ መሪ ጀኔራል ጌልበርት ዲንዴሬ በትላንትናው እለት ህዝቡን ይቅርታ ጠይቀው ኡጋዱጉ የተሰበሰቡ የአፍሪካ መሪዎች በጠየቁ ጊዜ ስልጣን ለማስረከብ ቃል መግባታቸው ይታወሳል። ከዚያ ቀደም ሲል ደግሞ ደም መፋሰሱን ለማስወገድ እንደሚፈልጉ ለአሜሪካ ድምፅ ራዲዮ ተናግረው ነበር። የአውሮፓ ህብረት መሪዎች ትላንት የአገር አስተዳደር ሚኒስትሮቹ 120ሺ ፍልሰተኞችን በ28ቱ አባል ሀገሮች ለማከፋፈል ከተስማሙ በኋላ በዛሬው ዕለት በብራሰልስ አስቸኳይ ስብሰባ ጠርተው በቀጣይ እርምጃዎች ላይ እየተነጋገሩ ነው። እቅዱ ሁከቱን ሽሽት አብዛኞቹን ከሶሪያና አፍጋኒስታን የሆኑ ስደተኞች በብዛት ያጨናንቋቸውን የምስራቅ አውሮፓ ጫፍ ሀገሮች ችግር ለማቅለል ነው ተብሏል። ሃንጋሪ ስሎቫኪያና የቼክ ሪፑብሊክ እቅዱን ቢቃወሙም በአብዛኞቹ የአገር አስተዳደር ሚኒስትሮች በመደገፉ ሊያልፍ ችሏል። ኅብረቱ ሳይሆን ሉዓላዊነቱን ለማስከበር የመጨረሻውን ውሳኔ መስጠት የሚገባው ዋናው የችግሩን ገፈት የሚቀምሰው የመንግሥት መሆን አለበት ሲሉ የቼክ ሪፑብሊኩ ጠቅላይ ሚኒስትር ቦስላቭ ሶቦክታ ተናግረዋል። አርባ ከመቶ ከሶሪያ የሆኑ ግማሽ ሚሊዮን ፍልሰተኞች በመካከለኛው ምስራቅ ያለውን ጦርነትና ድህነት በመሸሽ በዚህ ዓመት ብቻ የሜዲትራኒያን ባህር አቋርጠው አውሮፓ ገብተዋል። የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ችግሩ ግዙፍ መሆኑን ለማስረዳት በቀን ስድስት ሺህ ስደተኞች አውሮፓ ባህር ጠረፍ ይደርሳሉ ብሏል። አሁን በታቀደው መሠረትም 120 ሺህ በማስፈር ሁኔታውን ማረጋጋት እንደማይቻል አስገንዝቧል። በሀገር ውስጥ መገናኛ ብዙሀንና በአንደኛው ጋዜጠኛ ጠበቃ መሠረት የግብፁ ፕሬዚደንት አብዱል ፋታ ኤልሲሲ በዛሬ ዕለት ሁለት የአልጄሪያ የአልጀዚራ ጋዜጠኞችን ጨምሮ ለ መቶ የሰብአዊ መብቶች ታጋዮች ምረት ሰጥተዋል። ሁለቱ ካናዳውያን ጋዜጠኞች ሙሐመድ ፋህሚ እና ግብፃዊው ባህር ሞሐመድ ዛሬ ማታ ከሆኒ ይለቀቃሉ ተብሎ ይጠበቃል። አንድ የካናዳ መንግስት ቃል አቀባይ በተሰጠው ምህረት መደሰቱን ገልጾ ጋዜጠኛውን የጋዜጠኛውን የመልስ ጉዞ ፕሮግራም ለማመቻሸት ይረዳል ብሏል። ፋህሚና ሞሐመድ ባለፈው ሰኔ ተይዘው የታሰሩት ሆን ብለው የሙስሊም ወንድማማችነትን እንቅስቃሴ የሚደግፍ የሐሰት ዜና አሰራጭተዋል የሚል ክስ ቀርቦባቸው እንደነበር ይታወሳል። ጠበቃቸው ይግባኝ ካለ በኋላ ፍርድ ቤቱ የሦስት ዓመት እስራት በጅኖባቸው እስካሁን ወህኒ ቆይተዋል። በመጨረሻም የቻይናው ፕሬዚደንት ቹይንፒንግ በዩናይትድ ስቴትስ የአንድ ሳምንት ጉብኝታቸውን ሲጀምሩ አውዳሚ ሲሉ የጠሩትን ሁከት ለማስወገድ ይረዳ ዘንድ ከዋሽንግተን ጋር የተሻለ ግንኙነት እንዲፈጠር ጥሪ አቅርበዋል። የቻይናው መሪ ይህን አስተያየት ትላንት ለሲያቲል የንግድ መሪዎች የሰጡት በከፍተኛ ደረጃ የተጠበቀውን የፖሊሲ ንግግር ባሰሙበት ወቅት ነው። በያዝነው ሳምንት መጨረሻ ጉብኝታቸውን በዋይት ሀውስ ቤተ መንግስት ያጠቃልላሉ። ዜናው አበቃ። አመሰግናለሁ ለዜናው ሰሎሞንን። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ይመለሳል። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። አስቸኳይ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ቀደም ሲል ከተገመተው መጨመሩን በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት አስታውቀዋል። የኢትዮጵያ መንግስት የለጋሾችን እርዳታ እንደሚፈልግ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን ይፋ አድርገዋል። ሁኔታውን ለመገምገም የቅኝት ቡድኖች መቋቋማቸው ተገልጿል። መለስካቸው አማሀ ዝርዝሩን ይዟል። ባለፈው ሐምሌ ወር የተጠናቀቀው ግምገማ ነሐሴ 12 ቀን 2007 ዓ ም ይፋ ሲደረግ ተገምቶ የነበረው የዕለት ምግብ እርዳታ ፈላጊ ኢትዮጵያውያን ቁጥር ቀላል በማይባል መጠን መጨመሩን በመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ኦቻ ያወጣው መግለጫ አስታወቀ። በዚህ ወቅት በነበረው ግምገማ መሠረት የምግብ እርዳታው ያስፈልጋቸዋል የተባሉት ሰዎች ቁጥር አራት ነጥብ አምስት ሚሊዮን የነበረ ቢሆንም ቢያንስ ከነሐሴ አጋማሽ ጀምሮ አራት መቶ ሺህ ተጨማሪ ዜጎች ጊዜያዊ የእርዳታ እህል ሲሰጣቸው መቆየቱን ይኸው መግለጫ ያስረዳል። ይህ ጊዜያዊ እርዳታ የተሰጠባቸው የሀገሪቱ ክፍሎችም በአፋር፣ በአማራ፣ በኦሮሚያ፣ በሶማሌ ክልሎችና በድሬዳዋ እንደሆነ መግለጫው ዘርዝሯል። በኢትዮጵያ የሰብአዊ ሁኔታዎች መበላሽ የተጀመሩት ቀደም ሲል ይጠበቅ የነበረው የበልግ ወቅት ዝናብ አለመዝነቡን ተከትሎ የክረምት ዝናብም መዘግየቱና በበቂ ሁኔታም ባለመዝነቡ ነው ሲል ይኸው መግለጫ የችግሩን መንስኤ ያለውን ይጠቁማል። በዚህ ምክንያት የውሃ ምንጮች በበቂ ሁኔታ አልጎለበቱም። ለግጦሽ የሚሆነው ሳርም በጥሩ ሁኔታ አልበቀለም። አብዛኞቹ የበልግ አብቃይ አርሶ አደሮች በዝናብ እጦት ምክንያት ማሳዎቻቸው ጦም አድረዋል። የተዘሩ ማሳዎችም በእርጥበት እጥረት ምክንያት የበቀለው ቡቃያ ጠውልጓል ወይንም ደርቋል ሲል መግለጫው አብራርቷል። የአየር ሁኔታ ትንበያዎች እንደሚያሳዩት ከሆነ ከአፋር፣ ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ቤንች ማጂ ሰገንና የደቡብ ኦሞ ዞኖች እንዲሁም በሶማሌ ክልል በፈፈንና ሲቲ ዞኖች በስተቀር በነሐሴ ወር በሀገሪቱ አብዛኛዎቹ ክፍሎች ዝናቡ የተሻለ ነበረ ብሏል። መግለጫው አክሎም የተባለውን የሰብአዊ ሁኔታ በትክክል ለመገምገም በመንግስት የሚመራ ፈጣን ቅኝት ተጀምሯል ብለዋል። የመንግስት አደጋ መከላከል ዝግጁነትና የምግብ ዋስትና ዘርፍ መስከረም አምስት ቀን 2008 ዓ.ም ይህን ፈጣን ቅኝት ለማካሄድ ስብሰባ ጠርቶ እንደነበረ ያስታውሰው ይኸው የኦቻ መግለጫ ከመንግስት ከተባበሩት መንግስታት ድርጅት አካላትና መንግስታዊ ካልሆነው ድርጅቶች የተውጣጡ 11 ፈጣን የቅኝት ቡድኖች ተቋቁመው የችግሩን ልክ ለማወቅ ለአንድ ሳምንት ያህል በመላ ሀገሪቱ ተሰማርተው ሲሰሩ ነቆዩ መግለጫው አመልክተዋል። በቅኝቱ የተካተቱ የሀገሪቱ ክፍሎችም የአፋር ክልል አንድ፣ ሁለት እና ሶስት ዞኖች የአማራ ክልል ምስራቅ ጎጃም፣ ሰሜን ጎንደር፣ ዋግ ህምራ፣ ሰሜን ወሎ፣ ደቡብ ወሎ የኦሮሚያና የሰሜን ሸዋ ዞኖች፣ የኦሮሚያ ክልል አርሲ፣ ምዕራብ አርሲ፣ ባሌ፣ ምስራቅና ምዕራብ ሐረርጌ፣ ድሬድዋ እና ሐረሪ፣ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ጋሞጎፋ፣ ጌዲዮ፣ ጉራጌ፣ ኬቲ፣ ሲዳማ፣ ስልጢና ወላይታ ዞኖች፣ የሶማሌ ክልል ፈፋን፣ ሊበንና ሲቲ ዞኖች፣ የትግራይ ክልል ደቡብና ደቡብ ምስራቅ ዞኖች መሆናቸው ታውቋል። በአውሮፓውያን ዘመን አቆጣጠር በ2015 ለቀሩት ወራት ለተለያዩ ምግብ ነክና ምግብ ነክ ላልሆኑ እርዳታዎች ለ4.5 ሚሊዮን ተረጂዎች ብቻ 151 ሚሊዮን የአሜሪካ ዶላር እንደሚያስፈልግም የኦቻ መግለጫ ያሳያል። የፈጣን ቃኝ ቡድኖች የግምገማ ውጤት ይህን ፍላጎት በአያሌው ጨምሮ እንደሚያሳይ ይጠበቃል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ሬድዋን ሁሴን ትናንት በሰጡት ጋዜጣዊ መግለጫም መንግስት ያሉት የልማት እቅዶች እንዳይደናቀፉ የለጋሾች እገዛ መንግስት እንደሚጠብቅ ጠቁመዋል። በወቅቱ በኤልኒኖ ምክንያት ተጽዕኖ አርፎባቸዋል ተብለው ተገምተው የነበሩት የህብረተሰብ ቁጥር ጨምሯል። በዚያ አንድ ወቅት 2.9 ሚሊዮን አካባቢ ይሆናል ነበር የተባለው አሁን ከ አራት ነጥብ አምስት ሚሊዮን በላይ ህዝብ ሆኗል። ቁጥሩ ትንሽ በነበረበት ሰዓት መቋቋም የሚቻልበት ዕድል እንዳለ ይታወቃል። ቁጥሩ እየሰፋ ሲመጣ ደግሞ ለልማት ይውል ነበረ ገንዘብ ወደዚህ የማዞር እንገደዳለን ማለት ነው። ይሄ እንዳይሆን የትም ቦታ ላይ እንደሚደረገው ድንገተኛ ሁኔታ በሚያጋጥሙበት ሰዓት ላይ ያ መንግስት የልማት ገንዘቡን አዞሮ ማንቀሳቀስና ና መታደግ የሚችል ቢሆንም የተጀመረ ልማት እንዳይስተጓጎል የተለያዩ አጋሮች ድጋፋቸውን ይለግሳሉ፣ አጋርነታቸውን ይገልጻሉ። ከዚሁ ጋር በተያያዘም የሚፈለገው ገንዘብ ቁጥሩም መጠኑ በጣም እየጨመረ ከመሆኑ ጋር ተያይዞ ይህን ለማዳረስ የሚካሄደው ኦፕሬሽንም በዛው ልክ የሚሰፋ ከመሆኑ ጋር ተያይዞ መተጋገዝ እንደሚያስፈልግ ተገልጿል። በመንግስትም በለጋሽ ድርጅቶች ተወካዮችን በኩል ይሄ ውጤቱ እስካሁን አመርቂ አይደለም፣ ከዚህ በላይ መጠናከር እንዳለበት የሚያሳዩ ምልክቶች አሉ። መንግስት ግን የጀመረውን እየቀጠለ ያለበት ሁኔታ እንዳለ ይታወቃል ማለት ነው። መንግስት ቅድሚያ በመስጠት ያለውን ሰብአዊ ሁኔታ ለመቋቋም የሚያስችል አቅም ቢኖረውም ይህንን ለማድረግ ለተለያዩ የልማት እቅዶች ከመደበው በጀት መቀነስ እንደሚገደድ ተናግረዋል። እስከ ዛሬ ከልጋሾች የተገኘው እገዛ ካለው ክፍተት አኳያ በቂ እንዳልሆነም አቶ ሬድዋን ተናግረዋል። ከብሔራዊ ሜትሮሎጂ ኤጀንሲ የቀረበውን መረጃ መሰረት በማድረግና ከተመሳሳይ የኤልኒኞ ክስተት ዓመታት ጋር በማነጻጸር የተደረሰበት ትንበያ እንደ አውሮፓውያን ዘመን አቆጣጠር በ2016 የመጀመሪያ ሶስት ወራት መደረግ ያለባቸውን ዝግጅቶችን ያሳያል። በዚህ ሰነድ ማስጠንቀቂያ መሰረት አስፈላጊ ዝግጅቶችን ከወዲሁ ለማጠናቀቅ የሚጠበቀው ገንዘብ እስከ ህዳር ወር ድረስ በእጅ መግባት እንዳለበት የኦቻ መግለጫ ያሳስባል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸውን። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የቻይና አቻቸውን ቺይፒንግን ሰሞኑን በቤተ መንግሥታቸው ተቀብለው ያስተናግዳሉ። የቻይናው ፕሬዚደንት የአሜሪካ ጉብኝታቸውን እያደረጉ ያሉት በሁለቱ ሀገሮች መካከል ስፋት ባላቸው አካባቢዎች የግንኙነቶች ውጥረት ባለበት ሁኔታ ነው። እነዚህ የስጋት ነጥቦች ከኢንተርኔት ደህንነት እስከ ቻይና ባህር መፋጠጥ የተዘረጉ ናቸው። የቪኦኤ ሪፖርተር አሩፓንዴ ዘገባ የቻይናው ፕሬዚደንት አሜሪካን ለምን እንዲህ አይነቱ የውጥረት ጊዜና ሁኔታ ውስጥ እንደሚጎበኙ ይቃኛል። ለመሆኑ ሲጀመርስ በሁለቱ መካከል ንግግር መኖር ነበረበት? ይህ በአሜሪካ መንግሥት ላይ የኢንተርኔት ወረራ ከተፈጸመና ቁጥራቸው በሚሊዮኖች የሚቆጠር አሜሪካውያን መረጃዎች ከተዘረፉ በኋላ አንዳንዶች የሚያነሱት ጥያቄ ነው። ይህ ቻይና በተለያዩ አጋጣሚዎች የምትወቀስበት ጥቃት የ21 ሚሊዮን አሜሪካውያንን መረጃ የሚመለከት ነው። መንግስታችሁ ወይም ቅርንጫፎቹ በኢንዱስትሪ ስለላና የንግድ ምስጢሮችን በመስረቅ የባለቤትነት መረጃዎችን በመዝረፍ አድራጎቶች ላይ ተሰማርተዋል። ይህንን እኛ የምናየው እንደ ወራራ አድራጎት ነው፣ እናም መቆም አለበት። ፕሬዚደንት ባራክ ኦባማ ይህንን ያሉት በቅርቡ በተካሄደ አንድ ውይይት ላይ ነው። የፊታችን አርብ ዋይት ሃውስ ውስጥ የሚካሄደው የሁለቱ አገሮች መሪዎች ውይይት በአትኩሮት ከሚመለከታቸው ጉዳዮች መካከል ይህ ቻይና እያሳየችው ነው የተባለ የኢንተርኔት ላይ ባህሪዋ ትልቁ እንደሚሆን ፕሬዚደንት ባራክ ኦባማ ለአሜሪካውያኑ ነጋዴዎች ነግረዋቸዋል ይህ የኢንተርኔት ደህንነት ጉዳይ ለነገሩ ፕሬዚደንት ኦባማና ቺ ይፒንግ የዛሬ ሁለት ዓመት በሰኔ 2005 ዓ.ም ማለት ነው ካሊፎርኒያ ውስጥ ተገናኝተው የነበሩ ጊዜም እንዲሁ በአጽንዖት የተነጋገሩበት ጉዳይ ነበር ነው The ዩናይትድ ስቴትስ በጉዳዩ መሠረት ላይ ከጊዜ ወደ ጊዜ እየተጠናከረ በመጣ ሁኔታ ግፊት እያሳደረች ነው። በእነዚህ ጉዳዮች ላይ አንዳች እርምጃ ማሳየት ይገባናል፣ ካለበለዚያ እኛ ምን እንደምንፈልግ ይበልጥ ሊገቡ በሚችሉ ቃላት መልሰን መናገር ይገባናል። የጆንስ ሃፕኪንስ ዩኒቨርስቲ የቻይና ጥናቶች ዳይሬክተር ዴቪድ ላምፕተን ናቸው። በግንኙነቶቻችን ይበልጥ ውጤታማ መሆን ይገባናል ይላሉ። የኦባማ አስተዳደር አስቧቸው የነበሩ የምጣኔ ሀብት ማዕቀብን የመሳሰሉ እርምጃዎችን ከዚህ ሳምንቱ የፕሬዚደንት ቺይንፒንግ ጉብኝት ቀደም ሲል ለመያዝ ወይም ለማቆየት ወስኗል። ሌላው የውጥረት ነጥብና ዩናይትድ ስቴትስ ጠበቅ ብላ እንድትነጋገርበት አንዳንዶች የሚፈልጉት ደግሞ የደቡብ ቻይና ባህር መፋጠጥ ጉዳይ ነው። በዚያ ቪየትናም፣ ማሌዥያ፣ ታይዋን፣ ፊሊፒንስ የኔ ነው የኔ ነው እያሉ በሚራኮቱበት አካባቢ። ቻይና ሰው ሰራሽ ደሴቶችን ፈጥራለች ሲሉ የሚወነጅሏታሉ። ነገሩ የተለመደና አሁን የተፈጠረው ትክክለኛ ነገር እየሆነ ነው። እናም ምልክቶቻችንን አስቀምጠን አዳዲስ የባህር ላይ ቀዘፋ መብቶቻችንን እንደገና የምናስቀምጥበት አዲስ ልማዳዊ ሁኔታ ሊሆን ይችላል። ይህ ደግሞ የቻይናን ፍላጎቶች ተስማምቶ መቀጠል ማለት ነው። የባህር ላይ እንቅስቃሴ ነጻነታችንን ለማስከበር የምናደርገውን ጥረት ባጓተትን ቁጥር ልናስከብረው የምንችልበት ሁኔታም አዳጋች ይሆናል። እንዲህ አይነቶቹ የባህር ኃይል እንቅስቃሴዎች ከቻይና ጋር ለመለያየት የሚፈጠሩ ጭቅጭቆችን አስመልክቶ ግልጽ መልእክት ያስተላልፋል ይላሉ የዊልሰን ማዕከሉ ሮበርት ዳሌ። መነጋገር እጅግ ጠቃሚና የግንኙነቶች ሁሉ የመሠረት ደንጊያ ሊሆን ይገባል። ቻይናን የምናገልበት ወይም የምንዘጋበት አማራጭ የለንም። ኦባማ የቻይናውን መሪ መንግሥታዊ ወይም ይፋዊ ጉብኝት መሠረዝ አለባቸው ከሚሉ ወገኖች ጋር ዳሊም ላምብተንም አይስማሙም። አለመነጋገር እኮ የጦርነትን መንገድ መጥረግ ነው ይላሉ የግጭቶች ዋጋ በጣም ውድ ነው። ዩናይትድ ስቴትስ በብዙ የዓለም አካባቢዎች ግጭቶች ውስጥ ገብታለች። ከቀሪው 20 ከመቶ የዓለም ክፍል ጋር ግጭት ውስጥ መግባት የምትሻም አይመስለኝም። የቻይና ሕዝብ የዓለም አንድ አምስተኛ ወይም 20 ከመቶ መሆኑ ነው። ኦባማ ውጥረቱን ለማርገብ እየሻቱም ቢሆን ስጋቶቻቸውን ግን ከመግለጽ ወደ ኋላ እንደማይሉ ተንታኞች እየተናገሩ ነው። ወደ ተከታዩ ቅንብር እናልፋለን። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመንግሥታቸው ደጋፊ ለሆነ አንድ ዌብሳይት በሰጡት ቃለ ምልልስ ኢትዮጵያን ለማተራመስ የሚሹ ተቃዋሚዎችን ትደግፋለች ሲሉ ለገለጿት ኤርትራ አዲስ ማስጠንቀቂያ አስተላልፈዋል። ኤርትራ ኢትዮጵያን ለማጥቃት ከሞከረች ለአንዴና ለመጨረሻ ጊዜ የማያዳግም ሥራ ሰርተን እንወጣለን ብለዋል ጠቅላይ ሚኒስትሩ። በጠቅላይ ሚኒስትሩ ማስጠንቀቂያ ላይ ኤርትራ ውስጥ ከሚንቀሳቀሱት ኢትዮጵያውያን ተቃዋሚዎች አንዱ የሆነው የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው የምክር ቤት አባል የሆኑት አቶ ነአምን ዘለቀ አስተያየታቸውን ሰጥተዋል። ትዝታ ብላቸው ነች አቶ ነአምንን ያነጋግረችው። አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል ስለ ትብብሮ በቅድሚያ አመሰግናለሁ። እኔም በጣም አመሰግናለሁ የአሜሪካ ድምጽ ሬዲዮ ለሰጠኝ እድል በራሴና በንቅናቄው ስም ምስጋና ላቀርብ እወዳለሁ። እንግዲህ ወዲህ ወደ ዩናይትድ ስቴትስ ከኤርትራ ከጥቂት ቀናት በፊት እንደ ተመለሱ ነው የተረዳ ነው። እስቲ በቅድሚያ ኤርትራ ውስጥ ስላለው የድርጅታችሁ እንቅስቃሴና ሁኔታ ይግለጹልኝ። በጣም አመሰግናለሁ። እንግዲህ ኤርትራ ውስጥ ያለው የድርጅታችን ሁኔታ በጣም አመርቂ ነው። በተለይ ከቅርብ ጊዜ ወዲህ እንደተከታተላችሁት የዛሬ ስድስት ወር የውህደት በኢትዮጵያ አንድነት አርበኞች ግንባር እና በግንቦት ሰባት መካከል ውህደት ተካሂዶ ያ ውህደት ከተደረገም በኋላ ከፍተኛ የሆነ የፖለቲካም የድርጅታ የአቅም ግንባታ ሲሰራ ነበር። ከዛም በኋላ እንግዲህ እንደምታውቁት ሊቀወንበሩና በርካታ አመራሮች ወደ ኤርትራ ወርደው ድርጅቱን በአሁኑ ወቅት በመምራት ላይ ይገኛሉ። ከዛም በኋላ ደግሞ የተመሰረተው ሀገራ ጥምረት ምረት የኢትዮጵያን ህዝብ ትግል ወደ አንድ ሌላ ወሳኝ ምዕራፍ አሸጋግረውታል። ትልቅ የሆነ እመርታ በዚህ ትግል ውስጥ ተደርጓል የሚል ነው የእኛ ግምትና እምነት። እንግዲህ እርሶም እንደሚያውቁት አቶ ናአምን በቅርቡ የተመሰረተው የአገር አድን ጥምረት ወይንም ንቅናቄ ምክትል ሊቀመንበሩ የነበሩት አቶ ሞላ አስገዶም ተዋጊዎችን አስከትለው ወደ ኢትዮጵያ መመለሳቸው ይታወቃል። ተከተላቸው ተዋጊ ቁጥር አወዛጋቢ ነው። እርሳቸው ያሉት የኢትዮጵያ መንግስት የደህንነት መግለጫም ያለው ወደ ስምንት መቶ የሚሆኑ ተዋጊዎች እሳቸውን ተከትለው ወጥተዋል። በሌላ በኩል ደግሞ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ መኮንን ተስፋዬ ከመቶ ያነሰ ነው ብለዋል። እስቲ በቅድሚያ ከአቶ ሞላ አስገዶም ጋራ የነበረውን ግንኙነት ይግለጹልኝ። እንግዲህ ከሞላ አስገዶም ጋራ የደሚት ሊቀመንበር ነው አሁን ሳይሆን፣ ቀደም ብሎ ይሄን ትግል ሰፊ መሰረት እንዲኖረው የኢትዮጵያ ህዝብ ትግል ለማስተባበር የሚያስችል የድርጅቶች የጋራ ግንባር ወይም ጥምረት እንዲመሰረት ድርድሮችና ንግግሮች የተጀመሩት ከአመታት በፊት ነው። ሁለት ሶስት ዓመት በላይ ነው እና ከሱ ጋር የነበረው በየጊዜው ግንኙነት ጠንካራ ግንኙነት ነበር። ከሱ ጋር ብቻ ሳይሆን ከምክትል ሊቀመንበሩም፣ ከሌሎቹም የደሚት ስራ አስፈጻሚዎች ጋር በየጊዜው የተደረጉ ንግግሮችና ድርድሮች ነበሩ። ይሄ ትግል በተናጠል ሳይሆን በጋራ የኢትዮጵያን ህዝብ ለዲሞክራሲ፣ ለነጻነቱ፣ ለመብቱ ያለውን ፍላጎት የሚመጥን አንድ ሰፊ የትግል መድረክ መመስረት እንዳለበት በየጊዜው ንግግሮች ተደርገው ድርድሮች ተደርገው፣ ያው እንደሚታወቀው በተለይ የአርበኞች ግንቦት ሰባት ሊቀ መንበር ፕሮፌሰር ብርሃኑ ነጋ ወደ ኤርትራ ከወረደ በኋላ ሌሎች አመራሮች አገር አድን ጥምረቱ ተመስርቷል። እንግዲህ ባልጠበቅነው ሁኔታ ባልጠበቅነው ሁኔታ ደሚስ መግለጫም የምክትል ሊቀመንበሩም እንዳረጋገጡት ሌላ ድብቅ አጀንዳ እና ሌላ ዓላማ ይዞ ሲንቀሳቀስ የነበረ ከጥቂት ጊዜያት ወዲህ በመሆኑ አፈንግጦ ኮብልሎ ወደ ጠላት ጎራ ገብቷል። እሳቸው ወደ አዲስ አበባ ከተመለሱ በኋላ አቶ ሞላ አስገዶም ማለቴ ነው በሰጡት ጋዜጣዊ መግለጫ እንደውም የሰራዊቱ የትህደን እንደነበረ ሰፊው እና የፕሬዝደንት ኢሳያስ አፈወርቂ አላማ ፕሮፌሰር ብርሃኑ ነጋን መሪ አድርጎ ፕሮፌሰር ብርሃኑ ነጋ ወደዚህ ወደ ዳያስፖራ ገንዘብ የሚለምኑበት እንዲሆን ነው ያደረጉት ነው የሚሉት እና በሌላ መረጃ ደግሞ እንዳገኘ ነው የተባበሩት መንግስታት ድርጅትም የትህደን ሰራዊት እስከ ሀያ ሺህ ይደርስ እንደነበረ የገለጸበት ሁኔታ አለ አለና፣ እዛ ላይ ምን አስተያየቱ አለት? ወይንም እንደውም የእሳቸውን ቃል ላሰማዎት። ጋዜጣዊ መግለጫ እርስ በርሱ የሚፋለስ አነስሱም ትዝታ እሱ እኮ የሚያነባው ያው በሰባ በመቶ ደረጃ ጨረሰው እንጂ ጉዳዩን ደረጃ ደረጃ እያለ የወያኔ ደህንነቶች የሰጡትንና ኢትዮጵያን ሕዝብ አንገት ለማስደፋት ያልሆነውን ሆነ የሆነውን አልሆነም በማለት ዝም ብሎ ደካማ የሆነ በጣም የወረደ አስተያየት ነው ሲሰጥ የነበረው። በደምብ ተከታት እያዋሉ በአንድ በኩል አሁን አንቺ እንዳልሽው ሳያሽ የደሚት ሰራዊት ካለ በዩኤንም እንደተጠቀሰው ሞላ እኮ ያለው ምንም ሰራዊት የለም፣ ይዤው መጥቻለሁ ሁሉንም ነው ያለው። አይደለም እንዴ? እንደገና ራሱ በወያኔ ደህንነትም በራሱ በሞላም ስምመቶ ተባለ። እንግዲህ አንቺ ራስሽ ካልሽው ና እነሱ ያሉትን ደግሞ ይኸው እርስ በርሱ ይፋለሳል አይደለም እንዴ ስለዚህ ይሄ የማጭበርበር ና የተለመደ የወያኔ ደህንነቶች ያው ጽፎ የሰጡትን እሱ ባለ የተባለውን ና ያለው እንጂ ያውቀዋል ልቡ ያውቀዋል እውነታውን ያውቀዋል በእርግጥም ደሚት ከሌሎቹ የኢትዮጵያ ሀይሎች በተሻለ ቁጥር አሁን የምትዩ ከዛም በላይ ከዛም በታች ሊሆን ይችላል በርካታ ሰራዊት ያለው የደሚት ነው ያ የሆነበት ምክንያት ደግሞ የራሱ ዘካ ያለው ከጂኦግራፊያዊ እንትን ጋር የተያያዘ ከትግራይ አዋሳኝ መሬት ላይ ሆነው በርካታ ቦታዎች የማሰልጠኛም የጦር ሰፈርም ነበሯቸው። ወደ ትግራይም እየገቡ እንቅስቃሴ ያደረጉ እንደነበረ ራሱ ወያኔ አድሚት ያደረገው ነው። ሶ የቁጥሩ ነገር ይሄ ነው አይደለም ብዬ አሁን እዚህ ላይ መናገር አልፈልግም። ሌላው ግን ያልሽውን ነገር አድሬስ ላድርግ ሞላ ወይ ፕሮፌሰር ብርሃኑ መሪ ሆኖ ለመነገድ ነው ገንዘብ ለመሰብሰብ ነው ያለው። በጣም የሚያሳፍር ነው። ምክንያቱም ፕሮፌሰር ብርሃኑ መነገድ ከፈለገ እኮ ቤተሰቡም እሱም ሚሊዮነሮች ናቸው። እንደ አንዳንድ ህሊና ቤቶች ከወያኔ ጋር እየነገደ የበለጠ ሚሊዮነር መሆን የሚችል ሰው ነው። እሱ የሁለት መቶ ሺህ ዶላር በአመት ደሞዝና ጥቅማጥቅም ያለውን ቤቴን ንብረቴን፣ ገገቤን፣ ልጆቼን፣ ሚስቴን ሳይን ለኢትዮጵያ ህዝብ ነፃነትና መብት ራሱን መስዋዕት አድርጎ እዛ ወደ ምድር የወረደ ነው። ሞላ ሰምተሻችኋል። እኔ የገበሬ ልጅ ነኝ። እኔ እዛ ነበር አንተ መሪ ሁን ሲባል ሞላ ትልቅ ኃይል ያላችሁ እናንተ ናችሁ፣ እናንተ ሊቀ ወንበር ሁኑ ብሎ ብርሃኑ ሲለው በሳቅ ነው፣ እንዴት ሊሆን ይችላል እኔ የገበሬ ልጅ ነኝ ብሎ እንዲሁ በወያኔ ቴሌቪዥን የሰጠውን አይነት አስተያየት ነው የሰጠው። እና ይሄ እንዲህ አይነት ዛ እርስ በርሱ የሚፋለስ በጣም ደካማ የሆነ ዝም ብሎ እርስ በርሱ የሚታረስ ነገር የሚዘባርቀው በጣም የሚያሳዝነው ምን ያህል የወያኔ ደነት ራሱ አቅመ ቢስና ደካማ እንደሆኑ ነው። ይሄ ብቻ ነው። ጦሩ ይዤው መጥቻለሁ ነው ያለው አይደል? ብዙዎቹን ደግሞ አታሎ ለአዲስ ዓመት ለኢትዮጵያ አዲስ ዓመት በዓል አለ ብሎ የባህል ቡድኑ ድምፅ ጭምር አንድ ላይ ክብረ በዓል እናደርጋለን ብሎ አጭበሮሮ ነው የወሰዳቸው። ከእነኛ ውስጥ በጣም ጥቂቶች የእሱ ታማኞች ናቸው ጉዳዩ የሚያውቁት። እማ ባይሆን ብዙ ሰዎች እየኮበለሉ ተመልሰው ወደ ደሚት አይመጡም ነበር። ያ ነው የሆነው። እውነታው እኛ እዛ ነበር እሺ አመሰግናለሁ። አቶ ናአምን በእርሶ ግምት የአርበኞች ግንቦት ሰባት ሰራዊት ምን ያህል ነው? ምክንያቱም አቶ ሞላ እንዳሉት ከሆነ ጥምረቱ ራሱ ሊፈጠር የቻለው በፕሬዝደንት ኢሳያስ ግፊት ነው። ፕሮፌሰር ብርሃኑን መሪ ለማድረግም እቅድ ቀድሞ እንደነበረ ነው የተናገሩትና ሰራዊት ስታዋጡ ግን የአርበኞች ግንቦት ሰባት ድርሻ ስንት እንደሆነ አልገለጹልኝም። እሱን ልነግርሽ ይችላለሁ። የአርበኞች ግንቦት ሰባትን አጠቃላይ ቁጥር ልነግር አልችልም። ግን በድርሻ ደረጃ ሶስት መቶ ከእነሱ ሶስት መቶ ከደሚት ሶስት መቶ ከአርበኞች ግንቦት ሰባት ፣ ከሌሎችም ድርጅቶች እንደዚሁ ተሳርቶ ጠቀም ባለ ጉልበት ህምረቱ እየጀመረ በሂደት ደግሞ ወደ ውህደት እንዲሄዱ ሌሎቹም ያተካተቱ በጠናተን ያለው ድርጅቶች አርበኞች ግንቦት ሰባትን ደሚትንም ጨምሮ ወደ ውህደት እንዲሄድ እና አንድ የህዝብ ሰራዊት በአንድ ኮማንድ ስር ያለ ሰራዊት ጠንካራ የፖለቲካ ንቅናቄና ጠንካራ ዩኒፋይድ ኮማንድ ያለው ሰራዊት እንዲመሰረት ነበር ስምምነቱ። ይሄንንም በአጭር ጊዜ ውህደት ሲፈጠር ብሎ ያለው ራሱም ተናግረዋል። ሞላ በደሚት በኩል የመጣ ነው፣ በሂደት ነው። በአጭር ጊዜ ታቶ ናአምን፣ ኤርትራ ውስጥ የምትገኙ የኢትዮጵያ ተቃዋሚ ሀይሎች ነጻነት የላችሁም፣ የምትሰሩት የኤርትራ መንግስት በሚሰጠው ትእዛዝ ነው እየተባለ ነው የምትተቹትና። ምን ያህል ነጻነት አላችሁ? ምክንያቱም ሌሎች ድርጅቶች እዛ አሉ። ለምሳሌ በቁም እስር አሉ የሚባሉ የድርጅት መሪዎች አሉ። እና ምን ያህል በነጻነት ትሰራላችሁ እናንተ? ሁለት ነገር ለይተን እንይ። አንደኛ አሁን ለጠየቅሽው ዳይሬክት ቢመልስ በኤርትራ ውስጥ ያሉ የተለያዩ ታጋ ኃይሎች የራሳቸው ነጻነት አላቸው። የኤርትራ መንግስት ጋራ እኛ ስንሰራ ስንነጋገር፣ ሰባት ዓመት አልፏል። በዚህ ጊዜ ውስጥ በእኛ ጉዳይ ውስጥ በውስጥ ጉዳያችን ገብቶ እንዲሆን እንዲሄድ እንዲፈጠር የፈላጊ ቆራጭነት ወይም ደግሞ የባለቤትነት ሁኔታ በኤርትራ መንግስት በኩል ጫና የሚደረግ ነገር የለም። ሀሳብ ያቀርባሉ፣ የተጠየቁትን እርዳታ ያቀርባሉ፣ በተለያየ ሁኔታ ድጋፋቸውን ይሰጣሉ። ሊሆን የሚችለውን ደግሞ እንደ ስቴክ ሆልደር ሀሳባቸውን ይሉ ከዛ አልፎ ግን ጫና ያረጉ። ሌላው ግን ምንድን ነው የሚታሰሩ ሰዎች ምናምን ለተባለው በየጊዜው የሚነሱ አልዋልታዎችም አሉ። እዛ ያሉት ድርጅቶች ወታደራዊ ድርጅቶች ናቸው። በወታደራዊ ድርጅት ውስጥ እንደምታውቁ ጠንካራ ወታደራዊ ዲስፕሊን አለ። ከዛ ጋር በተያያዘ ከግለሰቦች ከታጋዮች ጋር በተያያዘ አንዳንድ ነገሮች ሊሆኑ ይችላሉ። ይሄ ደግሞ የእያንዳንዱ ድርጅት አመራር ከዲስፕሊን ጋር በተያያዘ ከወያኔ ጋር ሚስጥር አሳልፎ በመስጠት በተያያዘ በሌሎችም በሌሎችም ጉዳዮች ጋር በተያያዘ ሰዎች በራሱ በድርጅቶች የሚታሰሩበት ሁኔታ ሊኖር ይች ኮብልሎ የጠፉ አሉ። ሚስጥር አሳልፎ የሰጡ አሉ። ከዚህ በፊትም ግድያ ሙከራ ለማድረግ የመጡ አሉ። ብዙ ብዙ አይነት ታሪክ አለ። ግን አንድ ነገር ማረጋግጠው፣ እነኚህ የሚባሉ ነገሮች በአመዛኙ በአብዛኛው ከራሳቸው ከእያንዳንዱ የኢትዮጵያ የድርጅቶች ጋራ ካለ ከውስጣቸው ካለ ችግር ወይም ደግሞ ግለሰቦች መጥተው ሌላ ተልእኮ ይዘው የመጡ ግለሰቦች ከሚፈጡ ችግር የተያዘ እንጂ ከኤርትራ መንግስት ጋር ምንም እያያዝ ነገር የለውም። እንደውም በጣም በነፃነት ነው የኤርትራ መንግስት እነኝህን ድርጅቶች በራሳቸው ጉዳይ እንዲወስሉ የሚያደርገው። የተከበራችሁ አድማጮች፣ ውይይቱ ነገም ይቀጥላል። ለዛሬ ልንሰነባበት ነው። ፕሮግራሙን የመራችልን ጽዮን ግርማነች። የቴክኒክ መሐንዲሱ ሲድራክ ፍራንክሊ ነው። ከምሽቱ 3 ሰዓት በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት እንደገና እንገናኛለን። ዌብሳይታችን ላይ ቪኦኤ ኒውስ ዶት ኮም ታገኙናላችሁ። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለምሽቱ የምሰናበታችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ።